ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ካመሻችሁ ከሚቀርቡላችሁ ጉዳዮች መካከል እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ በሚመስል መንገድ የኩረጃ እንትኖች ነበሩ፣ ተግባራት ነበሩ። ዓይን ያወጡ ስርቆቶች ነበሩ። ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ። ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር። በዚህ ሰሞን ኢትዮጵያውያን ወጣቶች ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃቸውን ሀገራዊ ፈተና ወስደዋል። ቀደም ባለው ጊዜ የተማሪዎችን አስተያየት ሰምተናል። ዛሬ ምሽት ደግሞ ከፈታኝ መምህራን ጋር ያደረግነው ቆይታ አለ፣ ቆየት ብሎ ይሰማል። በሌላ ጉዳይ ደግሞ አዝላቸዋል መድኃኒት፣ ያ መድኃኒት ግን ሙሉ ለሙሉ ያስችሏል ማለት አደለም። በልብ ችግሩ ምክንያት የመጣውን የልብ ጫና የሚቀንስ ወይም ደግሞ የሚያግዝ። ስለዚህ ዋናው ችግሩ እቃዎቹ ናቸው። በዛ አማካኝነት በጣም ብዙ ህጻናትን አጥተናል። በግል የደረሰባትን የጤና እክል ለሌሎች ማስተማሪያ ያደረገችውን ሲስተር አክሊለ በቀለን የሰማናት ሙሉ ጉዳዩ እንዲሁ በምሽቱ ይደመጣል። እኒና ሌሎች ጉዳዮች የተጠናቀሩበትን የምሽቱን ስርጭት ሀብታሙ ስዩም ይመራዋል። ኤልያስ አስማሪ ደግሞ የምስልና የድምፅ ምህንድስናውን ይከውናል። አስቀድመን ከወጣቶች ጋር ያደረግነው ውይይት ይሰማል። ወደዚያውንም እናምራ። ሁለት ዓመታትን ሊያስቅርታ ሁለት ዓመታትን ሊሞላ ጥቂት ቀናት ብቻ የቀሩት የሰሜን ኢትዮጵያ ግጭት የተነሳ ብዙ ንጹሐን ዜጎች ሕይወታቸው አልፈዋል፣ ተፈናቅለዋል፣ እንዲሁም ቤት ንብረታቸውን እስከ ማጣትም ደርሰዋል። ጦርነቱ ካስከተለው ሰብአዊ ቀውስ በተጨማሪ በምጣኔ ሀብቱ ላይ እጅግ ብዙ ጫናዎችን ያመጣ ሲሆን ከ60 በመቶ በላይ የሚሆን ሕዝቧ ወጣት በሆነባት ኢትዮጵያ ወጣቶችም የዚህ ችግር የዚህ ተግዳሮት ተጠቂዎች ሆነዋል። ይህ ችግር ተቀርፎ ሀገሪቱ ወደ ቀደመ ሰላሟ ትመለስ ዘንድ የኢትዮጵያ መንግስትና የትግራይ ኃይሎች ለመጀመሪያ ጊዜ አፍሪካ ህብረት መር ለሆነ የሰላም ድርድር ደቡብ አፍሪካ ከሰሞኑ ተገናኝተዋል፣ ውይይትም ጀምረዋል። ለመሆኑ ወጣቶች ከዚህ ድርድር ምን ይጠብቃሉ ስትል ኤደን ገረመው ከተወሰኑት ጋር ተጫውታለች። በመቀጠል ይሰማል። በጣም ነው የማመሰግነው ሁለታችሁንም ስላገኘኋችሁ ደስ ብሎኛል። በየተራ ራሳችሁን አስተዋውቁልኝ። በቅድሚያ ከአማኑኤል እጀምራለሁ። አማኑኤል ሙሉ ስምህን ሰራተኛ ተማሪ መሆንህን ከየት አካባቢ እንደሆነ አስተዋውቅልኝ። አማኑኤል ሙሴ ይባላለሁ። ከምዕራብ ሸዋ ዞን አምቦ ከተማ የአስራ ሁለተኛ ክፍል ተማሪ ነኝ። በጣም አመሰግናለሁ አማኑኤል። ሁለተኛው እንግዳዬ ደግሞ ክብሮም ነው። ክብሮም እስቲ ራስን አስተዋውቅልኝ። አመሰግናለሁ። ስሜ ክብሮም ተክላይ ይባላለሁ። ከምዕራፍ ትምህርት ቤት ነው የምደውለው። የአስራ ሁለተኛ ክፍል ተማሪ ነው ማለት ነው። አሁን ያለሁት አዲስ አበባ ነው። እሺ ክብሮም በጣም አመሰግናለሁ። እሺ እንዳለው ሙሉ ስምህን ከየት አካባቢ እንደሆን ካስተዋውቅልኝ ኳስ የባህር ዳር ኳስ ተጫዋች ወጣት ነህ። እሺ እሺ እንዳለው በጣም አመሰግናለሁ። እንግዲህ ባለፈው ሁለት አመት ጊዜ ውስጥ ኢትዮጵያ በጦርነት ውስጥ አሳልፋለች። በሰሜን ኢትዮጵያ ያለው ጦርነት ብዙ ክልሎችም ተሳትፈውበታል። አማራም፣ ትግራይ፣ አፋርም ብዙ ክልሎችም የፌዴራል መንግስቱም የተካፈሉበት ጦርነት ነው። የውጭ አካላትም ትልቅ ተጽዕኖ ወይም ደግሞ ያሳረፉበት ጦርነት ነው እና ይሄ ጦርነት በእናንተ ህይወት ላይ በቀጥታም ይሁን በተዘዋዋሪ

ሲቆጥር ኢኮኖሚካሊ ትልቅ ክብሩ ምስ ባለፈው ሁለት ዓመት በጦርነቱ ምክንያት ያስተዋልከው ነገር ምንድን ነው? አመሰግናለሁ። ያው ፖለቲካ ተንታኝ አደለም፣ ግን ካየሁት ነገር ካየሁት አንጻር ያው ጦርነት ስሙ ጦርነት ነው ከምንም ሌላ መብረር አያስፈልገውም እና ይሄ ነው ዲስትራክሽን። እስካሁን ሰው ነው የሚያልቀው፣ ምንም የተገኘ ነገር የለም እና በጣም ዘግናኝ አሁን በቀጥታ ይሁን በተዘዋዋሪ ምንጣ በተዘዋዋሪ ተጎዳ ያለም አሁን ማንኛውም የትግራይ ተወላጅ በቀጥታ ነው የተጎዳው። ምክንያቱም ከእናት ተለይቶ ከአባት አስቢና ከእናት ተለይተው ከልጅሽ

የእኔ ስሜትና የኢትዮጵያ ህዝብ ስሜት መግለጽ፣ አልችልም። በጣም ነው የሚያስጠላው። በቃ ለምሳሌ በራሴ በራሴ ዝም በእኔ አንድ በታች ንትንትንሽ የሆነ ማጻናበት ሰዓት ከማዘርሽ ጋር ከአባትሽ ከወንድምሽ ከጎበጥንሽ ጋር ያሳለፍሽው ሰዓት እሱም ትንሽ ስልሽ አምስት ቁጥር ግፋለት ብለሽ ሁለት ቁጥር ግፋ ለሽ ሳታስቢው በቃ የሆነ ወደ ክርዝነት ትቀይራለች በጣም እና በጣም ነው የሚያስጠላው። እንደዚህ በዓለም እንደዚህ አይነት ሳይኮ የተጎዳ ህዝብ አለ ብዬ ላስብ። የኔ ብቻ አይደለም ነገራችን፣ ብዙ ሰው አለ። የትግራይ ተወላጅ ብቻም አይደለም፣ በቃ እንደ ተሰብተዋል እንዳለ። ይሄ መጀመሪያ ወይ በጣም የባሰ ነው እንጂ የትግራይ እንዳለ ሀገሪቱ እንደዚህ ነው ያለው። እኛ ከመጸለይ ከማልቀስ አለፈ ምንም ማድረግ አልቻልንም። በቃ ለእነሱ ግ በጣም ቀላል ነበር፣ መፍትሄው ቀላል የሆነ ዲስከሳርኩ የምሰት ነገር ነው። እነሱ እንደዚህ እየቻለ ግን ተሳካየ። በቃ ህዝብ ምንም አልቻል ነው ጊዜው በጣም እና በጣም ነው የሚያስጠላው። እሺ እንዳለው እንግዲህ አሁን ባለፈው ሁለት አመት ውስጥ ኢትዮጵያ ውስጥ ጦርነት ነበር። በተለይ ደግሞ አንተ ባለህበት በአማራ ክልል ከትግራይ ከአፋር ጋር አንድ ላይ አጎራባች ከሆኑ ክልሎች ጋር ጦርነት አለ እና ይሄ ነገር በቀጥታ የሚሆን በተዘዋዋሪ ያሳደረብህ ተፅዕኖ አለ ወይ አላ ያሳደርብን ትራንስፖርት ከልክ ማለት አሁን እንደፈለግሽ ትንቀሳቀሽ ብትመር ነው፣ ዋጋ ጨምሯል። ማለት አሁን በፊት ሶስት ቦታ ትንቀሳቀሻል፣ አሁን ሶስት ልጆች እንኳ አምስት ብር ነው የምትከፍል ማለት በባህር ዳር ሰባት አይነት ከሆነ አስሩ የሚከፍሉ ግማሽ ልጅ ደሞ ወረዳችን አስሩ ነው የሚከፍሉ። ይኸው ማለት የስራ አጥነት አለ፣ የስራ አጥነት አለ። ያው መንግስት ደግሞ ማለት ሀሳብ ብንሰጥም የሚቀበለን የለም። ከቀበለ ሱ ማለት ነው። ማለት ምን አይነት ሀሳብ ስትሰጡ ነው የማይቀበሏችሁ? ምንደራጅ እንኳ ተብሎ ማለት ወጣቱ ሲነሳሳ ሀሳቡ እንኳ ው ለመቀበል እንኳ ፍላጎት የላቸው። ለምንድን ነው ይሄ የሆነው? ማለት ብዙ ጊዜ ወደ ጦርም እንደ የሚመስለኝ በስራትነት ወደ ጦር እንዲገባ ይመስል አሁን አብዛኛው ላይ በቃ በስራትነት አማካኝ ማለት ተሎ ከመክበሩ የተነሳ ወጣቶች ይዛ ወንድሞቻችን አልኳለ በቃ ይበዛ። ትምህርት ላይ ስነሳ ደግሞ ማለት ጓደኞች ዩንቨርስቲ ብዙ ይገባሉ፣ ግን በወቅታዊ ችግር ወደ ኦሮሚያ ሸድ በቃ ይተጓጉራሉ። በሀገሪቱ ቀውስ ምክንያት መሄድ አልቻሉ። ማለት ድህነት የተጠበቀ ስላልሆነ በፈለጋቸው በደረታቸው ዩኒቨርስቲ መሄድ አልቻሉ። ከዛ አልፎ ደግሞ ምንም መስራት አልቻሉ። ወይም ደግሞ ወይም መቀየር ቢኖርበት እናስብ ነበረ ግን ምን መፍትሄ የለውም። አማኑኤል ነ ግዜግናለ የስነ ልቦና ጫና አለው የጦርነት ቅስቀስ አለው ብለሃል። እና እስቲ ያለውን ነገር ትንሽ አንተም እንደ ክብሮም ከቻልክ ተንብታጋራኝ። ስለ ልቦና ጫና እንደ ያልኩበት ምክንያት ያ እንግዲህ ጠያለሽ ሚዲያ የሚያወራው ስለ ጦርነት ነው። እቶ ሰሚ ወሬ ስለ ጦርነት ነው። እንግዲህ ልጅ ክብሩን ሲናገረው ነበር። ጦርነት ምንም አጥበታቸው የለ ምሳሚ ሞት ነው ጓደኛ ሸጎንስ ነው። እኔ ደግሞ ያው በጣም ማሻ እንደ አንድ ሰው በየትምህርት ቤቱ የሚሄደው ቢያንስ እድሜ ያደረሰ ልጆች ናቸው ወደ ጦርነቱ እየሄዱ ያሉት በዛም በዚህም በኩል የምናየው ነገር ማለት ነው። ይሄ ደግሞ እንደ ሰው በሰውኛ ኖርማል ብታስብ ከሆነ በጣም ነው ይሰማል። በዚህ በኩ ተጠልቶና ሊጫና ለምለው ያው ትሰሚያለሽ። አሁን እኛ ሶሻል ሚዲያ ለምንከታተል በብዛት ሀገር ትወራለች ትባላለን። እና ያው ደግሞ ያለ ነው የምታየው ነገር ነው። እንዳንድ ወጣት በዚህ ሰዓት በምትኖሪበት እንትን ሀገር ትወራለች ሲባል አንቺ ወጣት ነሽ የሀገር ፍቅር ስሜት አለ። እዚህ አይነት ስሜት ያው ትሄጃለሽ ለመሄድን መነሳሳቱ ይኖራል። ጓደኛሽ ከአንቺ ጋር ሲወድ እንግዲህ አንቺም ጫናዋ ይጠፋል ብዬ አላስብም። በዛ በኩ ክብሩም አንተ ከቤተሰብ ጋር ነው የምትኖረው፣ ቤተሰቦች ትግራይ ናቸው። ትንሽ ምናልባት ሬዲዮ ላይ ለሚሰማ ሰው ለአድማጭ ግልጽ እንዲሆን በምን አይነት ሁኔታ ነው ያለኸው? ያው እንዳለ ፋሚሊ እዛ ናቸው። እኔ ከእህቴ ጋር ብቻ ነው የምኖረው። እዚህ ጋር አለችኝ እህቴ ነች። የእናትህ የማንም የእናትህ ክሰሰብ የማንም ሪላቲቭ ድምፅ ከሰማው አንድ አመት ከአራት ወር ሆኖኛል። ድምፅ ብቻ ማለት ነው፣ በአካል ብዙ ነው እና እዚህ ጋር ከስቴጋ ነው የምኖረው። አሁን ኑሮ እንትን ነው በቃ ለምሳሌ የሆነ ነገር ስታይ እያለቀ እንትን ትላ ላይ ታስግረኛለች። በጣም ትናፍቃለች። እኔ ማጥናት አልቻልኩም። ፍላጎት አለኝ ማጥናት አሁን የአስራ ሁለት ተፈታኝ ነኝ እና በገባው የሆነ የፋገር ስዕል የሆነ የፋሚሊ ስዕል ባየሽ ቁጥር ታለቅሳለች። ለምሳሌ ይሄ አታልኩም እንደ ሌላ ማባባሎችንም እነዚህ በቃ ጨርሳ አልቀሳ ካ እንተካላለች በጣም አትፈልግም። በቃ ከዚህ መባበር አትፈልግምና እንዳለ ሪላቲቭ እዛ ነው ያለው። አሁን በቅርብ ነው የመጣው መከላከያ እያለ መካሄደ እሺ። እንዳለው አሁን ለምሳሌ ጦርነት መቼም አለ ሲባል ያስፈራልም፣ ያደክማልም፣ ይሰለቻልም እና ከስቲ ከዛ ከዛ አኳያ ያንተም የሆኑ የጓደኞች ስሜት ምን ይመስላል ስሜቱ? ሁሉም ተውር ማለት ማለት አላማ እንኳ ግዝ እንኳ የለውም። በተስፋ መቁረጥ ማለት እንዳለቀላት ሀገር ምናምን በቃ ያበቃቀላት ሀገር ናት የሚሰራት ምናምን ተስፋ በመቁረጥ ማለት ነው። ተስፋ በመቁረጥ በቃ እንደዚህ ነው። እሺ፣ በጣም ነው የማመሰግነው። አሁን ታዲያ እንግዲህ በደቡብ አፍሪካ ድርድር እየተካሄደ ነው፣ ተጀምሯል እየተባለ ነው የፌዴራል መንግስት የትግራይ ኃይሎችም አንድ ላይ በመሆን ጣይ ሰላም ለማምጣት ብዙ ጊዜ እንግዲህ እንደዚህ ዓይነት ድርድሮች አዋቂዎች ረዥም ዓመት በፖለቲካ የቆዩ ሰዎች መራሮች ናቸው የሚሳተፉበት እና ወጣቱን በተመለከተ በቀጣይ መቼም ወይም ሀገር የምትረከቡት እናንተ ናችሁና ምን መደረግ አለበት ትላለ እንዳለው አሁን ባለበት ድርድር ስምምነት ኖሩ

ስለዚህ አሁን ምን ትጠብቃለህ? እንደው መልእክት አስተላልፍላቸው ለእነዚህ መሪዎች ብትባል ምን ትላለህ? የተሻገር ለመፍጠር ጥንዝነቱ የተሻለ እንደ ይፈልጋል ወጣቱ በቀናት አሁን ወደ ስራ መሰማራት አለብ። ጥንዝነቱ መልካም ይመስለኛል። እሺ፣ እሺ እንዳልክ በጣም ነው የማመሰግነው። ወደ አማኑኤል ልመለስ። ያው ከሰላማዊ ውይይቱ የምጠብቀው ሰላምን ነው ተዋይቱ መጀመሪያም ወደ ግጭቱ ሳይገባ በሰላም መንገድ መፈታት ቢቻል ኑሮ በጣም ደስተኛ ነበር፣ የሁሉም ሰው ደስታ ይመስለኛል። አሁንም ደግሞ ከድርድሩ በኋላ ሰላምን ማጥፈን ቢችሉ ያው የሁለታቸውን በመሀላቸው ያለ እንግዲህ ሲሆን የህዝቡን ጉዳት ቢያዩ እና ሰላም ቢወድ ለሰላም ቅድሚያ ቢሰጡ በጣም ደስተኛ ነኝ። እንደው ጥቂት ነገር አንተ ካለህበት አካባቢ ደግሞ ስለ ኑሮ ውድነት ወጣቶች ስላለባቸው ስራ ማጣት ገልጸህልኝ ቢሆን ደስ ይለኛል። ከዛ ጋር እያይዘህ ምን አይነት መፍትሄ ሊመጣ ይችላል? እስቲ ያየኸውን የታዘብከውን ነገር ንገረኝ አማኑኤል። እንግዲህ እኔ ባለሁበት አካባቢ ብዙም ባይባል በመካከለኛ ሀገራችን ክፍል ስላለው ብዙም እንትን ያለ ነት ግን ጫናዎች አለ። አሁን በጦርነት የምትመራ ሀገር ብዙ ኢኮኖሚካሊ ጫና ይመዳታል። ለልማት መዋል የሚገባትን ባጀት ለመሳሪያ ጊዜ ሲሆን፣ ያው ብዙ ነገሮች ይቀየራሉ። ኢኮኖሚ ሳሊ ጫና ይመጣል። እና ያ ነገር ትንሽ ረገብ ቢል ያው ህዝቡ እንደ ወጣቱ ብቻ ሳይሆን እንደ ህዝቡ የሚታወቀው ነው ትልቅ የኑሮ የአጋገሽ ፈታል ኢትዮጵያ ውስጥ ያ ነገር የሚቀራሽ ይመስለኛል። በመንግስትም በዛም በኩል ድርሻ አላቸው። ግን የሁለቱ ድርሻ መሆን የሚኖርበት ህዝቡን በአማከለ በኩል ቢሆን ይሄ ድርድር መጀመሪያ ብዙ ጊዜ የሚታየው ካለፈ በኋላ ያው ለራስ ጥቅም ይሆናል። ብዙ ነገሮች የሚደረጉት ከዛ አልፎ ለህዝቡ ቅድሚያ ቢሰጡ ህዝቡ ምን ይፈልጋል፣ ህዝቡ ምን ብናደርግ ተቀባይነት ይኖረናል፣ ምን ብናደርግ ነው ህዝቡን የምንጠቅመው ብሎ ለህዝቡ ቅድሚያ ቢሰጡ፣ ለሰላም ቅድሚያ ቢሰጡ እላለሁ። እሺ እሺ ክብሮም ወደ አንተ ልምጣ አንተ እንግዲህ በቀጥታ በዚህ ጦርነት ውስጥ የተቸገርክ ሰውነህ ጉዳት የደረሰብህ ሰውነህ እና እንግዲህ ይሄ በጣም ታሪካዊ ውይይትም ነው ምንድን ነው እሱ ከዚህ ሰላም ውይይት የምትጠብቀው ውይ እና ከባድ ነው ስንት የጠበቅና ስንት የተሰበር መሰለሽ አሁን አሁን ትቸዋለሁ ለምን መሰለሽ የሆነ ነገር ሙሉ በሙሉ ኤክስፕር ሲያደርገው እና ሙሉ በሙሉ ሳይሆን ሲቀረሙ የሆነ የምትሰማሽ ነገር አለ የሆነ ፊሊንግ አለ ብዙ ጊዜ ድርድር ትብሏል ያው ልባችን እየመጣ በደስታ ነበር የምጠብቀው፣ ግን የለም እስከሆነ ባለ እስከ ሶስት ጊዜ ምናምን ድምፅ ነበረ እንደዛና ከሽፈዋል፣ ከሽፈዋል፣ ከሽፈዋል። አሁን ራሱ የለም፣ በቃ ወደ ወደ ነገር ሲሆን እንትን ብያለሁ፣ ሽፍት አድርጊያለሁ። እኔ ምክንያቱም አሁን ሙሉ በሙሉ የካሄዳል ብዬ ካሰብኩ ድርድር ማለት ነው፣ ከዛ ኋላ ያለው ውጤት ነገር ከሆነ ያው በጣም መጥፎ ስሜት በምሰምም አሁን ያለው ያማረት አሁን በርግጠኛ አደለውም፣ በቃ የአካሄዳል ብዬ አላስብ፣ ድርድር ይሳካል ብዬ አላስብም። ከአየነ ኤክስፔሪያንስ ከሶስት እንትን ከአየነው አንጻር የለም፣ ይሄ ደግሞ ባለፈው ዜነው ነበረ በማይሆን እንትን ሎጂስቲክስ ምናምን ተብለው ቀሩ። እዚህ ጋር ምኝታ ደው እንጂ ማስቀመጥ የሚችለው እንደዚህ ያደረጋል ብዬ ሙሉ በሙሉ እንትን ማድረግ አልችልም እኮ። ሁሉም ህዝብ ካለ እኮ ነው ሀገር ያለው። ምን አለ ህዝቡ ቢሰሙ ትንሽ ቢረዱት ህዝቡ ምን ክፋት የለው ምን ነው እንደ ባህ እንደሆነ በቃ ምንም ክፋት የለው። አንድ አይነት ነው ኢትዮጵያ ህዝብ ደግሞ። ስለዚህ ምን አለበት በተወሰነ በተወሰነ በፓርሻል ቢያደረጉት

በዚህ በጦርነት የተጎዳ ህዝባችን የት የሚሆን ስሜን ምንደ ያለ ብቻ በዚህ የተጎዳ በጦርነት የተጎዳ ህዝብ በጠሎት እናስበው። መጨረሻ ላይ ከሁሉ በላይ እግዚአብሔር ነውና በጠሎት እናስበው። ለራሳችን ለመጠቀምበት ጊዜ ትንሽ ቆንጥረን ስለ ህዝቡ ብንጸልይ ትንሽ እግዚአብሔር መልካም ነውና የሰማና ልብ ያስባለው። ሰላም ለሀገራችን፣ ሰላም ለህዝባችን። አመሰግናለሁ። እሺ እንግዶቼ፣ አማኑኤል ንጉሴ ከአምቦ፣ ክብሮም ተክላይ የትግራይ ተወላጅ ከአዲስ አበባ፣ እንዲሁም ደግሞ እንዳለው ሙሉቀን ከባህር ዳር ከአሜሪካ ድምጽ ጋር ለነበራችሁ ቆይታና እንዲሁም ደግሞ ሀሳባችሁን ስላጋራችሁን ያመሰግናለሁ። ወጣቶችና የኢትዮጵያ የሰላም ድርድርን በተመለከተ የጀመርነው ውይይት እዚህ ላይ ተጠናቋል። ከአሜሪካ ድምጽ ኤደን ገርመው ከዋሽንግተን ዲሲ ኤደን ገረመውና እንግዶቿን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ ደግሞ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር ከሰሞኑ ኢትዮጵያውያን የአስራ ሁለተኛ ክፍል ተማሪዎች ወደ ከፍተኛ ትምህርት ምዕራፍ የሚያሸጋግራቸውን ሀገር አቀፍ ፈተና ወስደዋል። ከዚህ ቀደም ከነበሩት ሁሉ የተለየ ሂደት ስለነበረው የፈተና አሰጣጥ ከዚህ ቀደም በነበሩ ዝግጅቶቻችን ከተማሪዎች ጋር መወያየታችን ይታወሳል። ዛሬ ግን በሺዎች የሚቆጠሩ ተማሪዎችን ይፈትኑ ከነበሩ መምህራን መካከል የተወሰኑትን አስተያየትና ሀሳብ እንሰማለን። ዮናታን ዘብዴዎስን ያናገራቸው ከመስከረም 30 ቀን 2015 ዓ.ም ጀምሮ በሁለት ዙር ለመጀመሪያ ጊዜ በዩኒቨርሲቲዎች ቅጥር ግቢ ውስጥ ሲሰጥ ቆየው የ12ተኛ ክፍል ፈተና የተጠናቀቀው ባለፈው ሳምንት ጥቅምት 11 2015 ዓመተ ምህረት ነበር። ለሁለቱም ዙር ፈተናዎች ታዲያ በሺዎች የሚቆጠሩ መምህራን ከሚያስተምሩበት አካባቢ ወደ ሌሎች ክልሎችና አካባቢዎች እንዲንቀሳቀሱ ተደርጓል። በሚያስተምሩባቸው ወይም በሚኖሩባቸው አካባቢዎች የተመደቡ ፈታኞችም አልነበሩም። የአሜሪካ ድምፅ ያነጋገራቸው እነዚህ ፈታኝ መምህራን ተሞክሯቸውን አጋርቷል ከባህር ዳር ዩኒቨርሲቲ ወደ ወለጋ ዩኒቨርሲቲ የተላኩት አቶ ተከስተደ መሰን ፈተናው በዚህ መልክ መሰጠቱ ያስገኛል ያሉትን ጥቅም አብራርቷል። በጠቅላላው አንደኛ መኮራረጅን ለማስቆም እስከሆነ ድረስ እና የተሄደበት እንግዲህ በመንግስት ደረጃ በጀት ተበጅቶ በበጀት የራሱ በጀት ተበጅቶለት መንግስትንም ያው እንዳለወቅ እንትን በኢኮኖሚ በምን ጣና ውስጥ ሊከፍ የሚችል ሁኔታ መሰራቱ የትምህርት ኳሊቲን እና ይህ መኮራረጅን ኮፒንግን ማስቀረት ነው። ስለዚህ ለወደፊት እሱ ደግሞ ጥሩ ዜጋ ለማውጣት ትልቅ አስተዋጽኦ አለው ማለት ነው። ከሐዋሳ ዩኒቨርሲቲ ወደ ባህር ዳር ዩኒቨርሲቲ በፈታኝነት የተንቀሳቀሱት የቋንቋና የሥነ ጽሑፍ መምህሩ አቶ ዘመዱ ደምስስ አዲሱ አሰራር ትውልድ የማዳን እርምጃ ነው ብሏል። በኔ እይታ በዚህ ተሞክሮ ውስጥ ማለፉ በጣም መልካም ነው። ቀደም ሲል እንዳልኩት ለተማሪዎቹ በትክክል ወዴት እንደሚሄዱ እንዲያውቁ እድል ይሰጣል። ሁለተኛ ነገር ደግሞ አቅም ያለው ተማሪ እንዲያልፍ፣ ሞሮቨር ግን ዋናው ታሳቢ የተደረገው ነገር ኩረጃን መቀነስ ነው። በኩረጃ የሚያልፍ ተማሪ ራሱን በገዛ መዶሻው እየናደ የሚያፈርስ ትውልድ ነው እና እሱ ላይ ጥንቃቄ ካልተደረገ ነገ እኔ እናንተን ይተካሉ የሚባለው ትውልዶች ምናልባትም እንግዲህ በተገቢው መጠን ሳይ ተኩን ይቀሩና በአካዳሚክ እውቀት በጣም ትልቅ ክፍተት ይፈጠራል። እስካሁን ያለው ሲታይ ምናልባት ስንጥቅ ሊመስል ይችላል ጥቃቅን ሊጠገን የሚችሉ ነው። በዚሁ ከቀጠለ ግን ያ ልዩነት ሸለቆ እየሆነ አንዴ ከተቸገርን፣ በትምህርት ጉዳይ የተቸገረ ሀገር ደግሞ ምንም ቢፈጠር ማንኛውንም ችግር በቀላሉ ሊደፍን ስለማይችል እነዚህ ነገሮች ለመቆጣጠር የተጀመረው አጋጣሚ የተካሄደበት መንገድ እንደኔ ግምት በጣም መልካም ነው ባይኔ ኩረጃና የፈተና ስርቆትን ለማስቀረት የተጀመረው ሙከራም የትምህርት ጥራትን ለማረጋገጥ ብቸኛውን መንገድ አይደለም ይላሉ አቶ ዘመዱም። ሌሎች መንገዶች አሉ። ለምሳሌ ከታች ተማሪዎች ሲመጡ ምን አይነት እውቀት ነው ይዘው የሚመጡት? እነዛን እስከ አስራ ሁለተኛ ክፍል የሚማሯቸውን እውቀቶችስ በትክክል በማስረጃና በመረጃ የተደገፈ ተዘግባራዊ ልምምድ ያደርጋሉ ወይ? ተማሪዎች ለዛ የሚያበቃቸው የላቦራቶሪና የላይብረሪ መሞከሪያ ቤቶች አላቸው ወይ? በቂ የንባብ ጊዜ አላቸው ወይ? እዛ በየሃይስኩሉ በተለይ በገጠር አካባቢ ያሉ ተማሪዎች በምን ያህል ርቀት ነው ትምህርት ቤት የሚቀርብላቸው? በምን ያህል ርቀት ውስጥ ነው የሚማሩት? ሲማሩት እንደ አንድ ተማሪ በቂ የሆነ ነገር ሊኖራቸው ይችላሉ። ለምሳሌ በኑሯቸው የተጨቆኑ ልጆች፣ ርቀት ሄደው የሚማሩ ተማሪዎች አሉ። ከቤተሰቦቻቸው በሚፈልጉት ወይም በሚጠበቀው መንገድ አንድ ተማሪ ሊኖረው በሚችለው መንገድ የአልባሲ የምግብ፣ የትራንስፖርት አቅርቦት ላይ ኖረው ይችላል። እነዚህ ሁሉ ተደምረው ነው። ከዛ ባሻገር ግን መምህርስ ምን ይመስላል? አኗኗሩ እንዴት ነው? እንደ ልፋቱ እንደ ስጋቱ እንደሚሰራው ስራ አቻ የሚከፈለው ጥቅማጥቅም ያገኛል። በኑሮው ደስተኛ ነው ወይ? ምክንያቱም የትምህርት ሥርዓት አብዛኛውን ጊዜ የሚገለጠው መምህሩ በኖረበት የኑሮ አውድ የሚለካ ነው። መምህሩ ደስተኛ ካልሆነ፣ ኑሮ የተስተካከለ ካልሆነ፣ እነኚህ ሁሉ ተደምረው በአንድ የትምህርት ሥርዓት ውስጥ ወይም በአንድ ዘመን የትምህርት ሥርዓት ውስጥ የሚገለጡ ጠቅላላ ድምሮች ሆነው ሊታዩ ስለሚችል በመጀመሪያ ደረጃ እነዚህ ነገሮች የተሻለ ነገር አግኝተው ወደሚፈለገው እንደሚመጡ መቻላቸውን ማረጋገጥ በትክክል ያስፈልጋል። እነዚህ ባልሆኑበት ሁኔታ ክፍተት አይኖርም ብሎ መገመት እና የመግቢያውን ፈተና ብቻ በዩኒቨርሲቲ ውስጥ ማዘጋጀት ለታሰበው ነገር ያበቃል ብሎ መገመት የዋህነት ይመስለኛል። በትምህርት ስርዓት ውስጥም የተረዳነው ነገር ይህን ነው። አዲሱ የመፈተኛ መንገድ ተስፋ የሚጣልበት ነው ያሉት ደግሞ ከሀዋሳ ዩኒቨርሲቲ ወደ ደብረ ማርቆስ ዩኒቨርሲቲ የተመደቡት ዶክተር ተሸማ መንገሻ ናቸው። አንደኛ ፈታኝ መምህራንን በምናይበት ጊዜ አገራዊ ጥሪው እንደደረሳቸው በገዛ ፈቃድ ተመዝግበው በተለያዩ የሀገሪቱ ክፍል በደረሳቸው እጣ መሰረት ምንም ሳያመነቱ ሄደዋል። በተለይም መምህራኑ አበል እንኳን አልተቀበሉም። ሌላ ምንም ጥቅማ ጥቅም ሳይቀበሉ ለዚህ ጥሪ በራሳቸው ገንዘብ ከዚህ ድሮ በተረፈው ትኬት ቆርጠው ወጫቸውን የድሮሶ መልስ ሁሉ ብለው ይህንን አገራዊ ግዴታ ተወጥተዋል። ይሄ ተነሳሽነት አንድ ተስፋ ነው። ዶክተር ተሾመና አቶ ዘመዱ እነሱ በተመደቡባቸው የፈተና ጣቢያዎች አንዳንድ ተማሪዎች በራሳቸው ከመስራት ይልቅ የመረበሻ አዝማሚያ እንደታይባቸውም ገልጿል። አሁን ያደረግነው የሙከራ ነው። በዚህ መካከል የሚበላሹ ነገሮች አሉ። ለምሳሌ እናስቆማለን የተባለው ኩረጃ፣ እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ በሚመስል መንገድ የኩረጃ እንትኖች ነበሩ፣ ተግባራት ነበሩ፣ አይን ያወጡ ስርቆቶች ነበሩ ፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ። መሰዳደብ ነበሩ። አንዳንድ አላስፈላጊ ሰጥ አገባዎች ነበሩ እኔ በፈተንኩባቸው አካባቢዎች። በእርግጥ እነዚያ ነገሮች በሚመለከታቸው አካልና በፈታኞች በጸጥታ ኃይልም ትብብር ሪፖርት ተደርጎ እንግዲህ የሆነ እርምጃ ይወስድና ማስተካከል ይደረግበታል የሚል እምነት አለኝ። በወለጋ ዩኒቨርሲቲ የነበራቸው ቆይታም ወደ አካባቢው ከመሄዳቸው በፊት ከሰሙት ጋር ስነጣጠር የተለየ ሆኖ እንዳገኙት የባህር ዳር ዩኒቨርሲቲው አቶ ተከስተ ተናግሯል። እኛ ስንሄድ እንግዲህ ሲጀምር የሞት ቀጠና ወደሆነ አካባቢ እንደሆነ ነው ያሰብነው የነበረ። ምክንያቱም የሚወራው ነገር መጥፎ ነው። ኦልሞስት እንመለስ አንመለስ እንኳን ናውቀ ታፈን እንችላለን ምናምን ብዙ ነገር እንትን ነበረን፣ ግን እዛ ሄደን ከገባን በኋላ ያየ ነው ከዚህ ተቃራኒ ነው። ምክንያቱም እኔ ከባህር ዳር ነው የሄድኩ፣ እነሱንም ስጠይቃቸው በተቃራኒ ስለ ባህር ዳር የሚሰሙት ነገር በፍጹም ባህር ዳር ላይ የለለ ነገር ነው። አሁን ወለጋ ደረጃ ላይ ይሄ ነገር የሚወርቀው የህብረተሰቡ ድርጊት ተደርጎ ነው፣ ግን አይደለም። ዘንድሮም ለመጀመሪያ ጊዜ የተጀመረው አዲስ የፈተና ስርዓት ተጠናክሮ እንዲቀጥል ዶክተር ተሾመ ጠይቋል። አመራሩ ራሱ ለተማሪዎች ፈተና ይሰጥ ነበር ነው የተባለው። አመራሩ ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር፣ ያስኮርጅ ነበር፣ ለፈታኞች የተወሰነ ጥቅማ ጥቅም በመስጠት በቃ እንደዚሁ ተማሪዎች እንዲኮረጁ ይደረግ እንደነበረ ከቀደም ፈታኞች ሰባ ስምንት ጊዜ ዘጠኝ ጊዜ ከፈተኑ ሰዎች ሰምቻለሁ። እና ይሄ ነገር ሊቀጥል ይገባዋል። ምክንያቱም የዚች አገር ተረካቢ አሁን ነጥሮ ካሎጣ እውቀት ይዞ ካልወጣ፣ ማነው ወደፊት የሚያክመን? ማነው አገሪቱን የሚረከበው? ትምህርት ሚኒስቴር ፈተናውን ለማስፈጸም በ130 የመፈተኛ ማዕከላት ፈታኞችን ጨምሮ ከ32000 በላይ የሰው ኃይል አሰማርቷል። በተለያዩ ምክንያቶች የተፈጠሩ የውሉ አበል የመጓጓዣና የመስተንግዶ ችግሮች እንደነበሩ የገለጡ ፈታኝ መምህራን በቀጣይ እንዲስተካከልም ጠይቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አክሊለ በቀለ የልብ ችግር እንዳለባት የታወቀው ገና የስድስት ወር ጭቅላ ህፃን እያለች ነበረ። እድሜዋ ሁለት ዓመት ከስምንት ወር ሲደርስ የልብ ችግሯ እየከፋ በመሄዱ የዛሬ 19 ዓመት በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል እገዛ በውጭ ሀገር የቀዶ ህክምና ተደርጎላታል። በዚህ ጤንነቷ ሊስተካከል ችሏል። አክሊለ ትምህርቷን ከጨረሰች በኋላ ትኩረቷን ወደ ልብ ህክምና በማድረግ በዚህ ዘርፍ በጤና ባለሙያነት እያገለገለች ሌሎችንም እያገዘች ትገኛለች። ከአክሊል ጋር ገብረ ሚካኤል ገብረ መድህን አጭር ቆይታ አድርጓል። በመቀጠል ይቀርባል። አመሰግናለሁ። አክሊል እስኪ ራስሽን አስተዋውቂን። እሽን የማክብራችን ስለመጣቸው አመሰግናለሁ። አክሊል እባላለሁ በኢትዮጵያ ልብ ማ ነጻነት መርጃ ማዕከል ውስጥ የማገለግል ነርስ ነኝ። የልብ ታማሚ ነሽ እና ምን ታስታውሻለሽ? ወደኋላ መለስ ብለሽ እንዴት ነበር ሁኔታው? በተለምዶ የተፈጥሮ የልብ ችግሮች ከሚባሉት የህጻናት ኮመን ከሚባሉ ችግሮች ውስጥ ወይም ደግሞ ኮንጀኒታል ሄርት ዲፌክት የምንላቸው አሉ። ከእነሱ መካከል ሁለት ነበሩ እኔ ላይ የተገኙት የነበረውና እነሱን ያው በነበረው ጊዜ እዚህ በእኛ ሀገር ሴታፕም ሆነ በተማረ ሰው ሀይል ማኔጅ መደረግ የማይችሉ ነበሩ። ስለዚህ ያው በኢትዮጵያ ልብ ሁማን ህጻናት መርጃ ማዕከል አማካኝነት ያኔ አሁንም ያው ያቋቋሙት ምሳቸው ናቸው ዶክተር በላይ አበጋዝ እርዳታ አማካኝነት እንዲሁም ዲዛይን ብሄደችው ነርስ አማካኝነት ልታከምና ሰርጂካል ኢንተርቬንሽን ተደርጎልኝ አግኝቼ ህክምና አግኝቼ በሙሉ ጤንነት ላይ እገኛለሁ። ያው ክትትል ያስፈልጓል፣ ክትትል አደርጋለሁ። መቼ ነው ይሄ የሆነው? የስንት ዓመት ልጅ እያለች ነው የልብ ህመም እንዳለብሽ የታወቀው? ኖርማሊ እነዚህ ስትወለድ ጀምሮ የሚኖሩ ህመሞች ናቸው። ግን ያው ከስድስት ወር ጀምሮ ያው ወደ በኋላ የምናነሳዋለን። ምልክቶቹ እየባሱ ሲመጡ በደንብ ክትትል እያደረኩኝ ስመጣ ለሌላ ህክምና በተደጋጋሚ ወደ ሌላ ቦታ ሲሄድ ሪፈር ተደርጌ ነው የተገኘው ችግሩ። ከስድስት ወር ጀምሮ እስከ ሁለት ዓመት ከስምንት ወር አካባቢ እንደዛ ክትትል ላይ ነበር። ከዛ በኋላ ነው እድል አግኝቼ ወደ ውጭ ሀገር ሄጄ ቀዶ ህክምና የተሰራል። አሁን ይሄ ሳይገነባ በፊት ነው የኔ የነበረው ዘውዲቱ ሆስፒታል ላይ ይሰራ ነበረ። ያን ጊዜ ነው እንግዲህ ኦልሞስት ወደ 19 ዓመት አካባቢ እንደዚህ ይሆነዋል። በምን መልኩ ነው እዚህ የተቀላቀልሽ? ለመግባት የቻልኩትኝ ወደዚህ ያው ትንሽ ተፍ ነው። አንደኛ ማለት ኦልሬዲ ስፔሻልቲ ነው እንደ ጁኒየር ነርስ የሚገባበት አይነት እንትን አይነት አይደለም። ገብቷል የተወሰነ ልምድ ይፈልጋል። ከዛ ደግሞ የተማረም ደግሞ ስፔሻሊቲ አላቸው። በነርሲንግም ቢሆን አላቸው። ካርዲያክ ነርስ የሚባሉ አሉ። ካርዲዮቶራሲክ ነርሶች የሚባሉ አሉ። የልብና የሳምባን ጨምሮ የሚሰሩ እነሱ ሙያተኞች የሚሰሩበት አይነት ሴት አፕ ነው። ግን ያው እንደነገርኩ በጣም ቆይቷል። ፎሎ አፕ ላይም ቆይቻ ለሁም። እና ሁልጊዜ ስመጣ እዚህ የማየውም ነገር አንደኛ ኢንትረስትም ነበረኝ ለዚህ ለሳይንሱ የተማርኩትም ያው ጤና ላይ እንዲገባ ቤተሰብ ብዙ አይፈልግም ነበረ። ከነበረውም አንጻር ጭንቅላት ይጎዳል በሚል እንትን ሴንሲቲቭም ነበርኩኝ በደንብ አሁን ገብቼበት እስከምለምደው ድረስ ማለት ነው። እና አይቻልም ብሎ የከለከሉኝ ነበርና ያልኳቸው አሳከመችኝ ነርስ ያልኩ እሷ ነች። ገፍታ ኖ ብትማር ምንም ችግር የለውም፣ እንደውም ትረዳለች፣ ኢንስፓየር ታረጋለች፣ ሌሎችም ታክመው ድነው እንደዚህ መሆን ይችላሉ የሚለውን ነገር በደንብ አስመራ ለቤተሰብ አስረድታ እንድማራረገችን ከዛ በኋላ ስከታተል ያው በነበረኝም ፐርፎርማንስ እዚህም ስመጣ ብዙ ነገሮችን ብጠይቃለሁ ኢቨን አካዴሚካሊ እራሱ ያግዙሃል፣ ሐኪሞቹም ነርሶቹም ብትል በክትትል ሰዓት እንደዛ በጣም ይተባበሩኝ ነበር እና እንደ ጨረስኩኝ ሲሰሙ ለምን ዚ አትጀምሪ አንደኛ አንቺም እዚህ ቤት መኖሮች በራሱ ሲያዩሽ ህጻናቶቹም ለህጻናት ብቻ አይደለም ለአዋቂም ሕክምና ይሰጣል ብያቸዋለሁ። ያው ለእነሱም ያለው እንደ ተስፋም ነገር ነው እና ያ በጣም ጥሩ ቻንስ ነው። እዚሁ ብትጀምር ይሻላል አሉ። ጀመርኩኝ። አሁን ውስጥ ወደ ስምንቱ ወር አካባቢ እንደዛ ሊሆነኝ ነው። የስራ ድርሻሽ ምንድን ነው? በሁሉም አስፈላጊ በሆነበት ቦታ እገባለሁ። ለዚህ ስፔሲፊክ ተብሎ እንትን የሚል ነገር የለውም። ከዛ ውጭ ግን ኖርማሊ አሁን መጀመሪያ ስገባ ጀምሮ እየሰራ ያለውን ከሆነ ሮተሪ ክለብ ከኢትዮጵያ አየር መንገድ ጋር በመተባበር የተወሰኑ ህጻናት የጉዞ እና የቀዶ ሕክምና ወጫቸውን ሸፍኖ ሕክምና እንዲያገኙ ያመቻቸላቸዋሉ። እነሱን ስክሪኒንግ ያው በጣም ብዙ ዌቲንግ ሊስት ላይ ብዙ ህሙማን አሉ ብያለሁም። እነዛ ህጻናት እየጠበቁ ያሉ ዌቲንግ ሊስት ላይ ያሉ ህጻናት አሉ። ከእነሱ ውስጥ ሴሌክት የሚደረጉበት ክራይቴሪያ አለ እና ቀዶ ህክምና ነው የሚሰሩት እዛ ዲል ያደረጉት ሆስፒታሎች የሚሰሩት አይነት ስፔሲፊክ ኬዝ ይኖራል። እነሱ እነሱን ሚት ያደርጋሉ ወይ አያረጉም የሚለውን ነገር፣ ከዛ ደግሞ ቪዛ ፕሮሰሲንግ ሊሆን ይችላል ወይም ደግሞ ኢንቨስቲጌሽን ከዚህ የሚያስፈልጋቸው መሟላት ያለበት ነገር አለ። ልባቸውን ሊታከሙ ሜዳቸውን ብቻ ለምታየው ተጓዳኝ ህመሞች ካሉ ወይም ደግሞ አብኖርማል ነገሮች ካሉ መስተካከል ያለባቸው ልክ የታይሮይድ የኢንዶክራይን ችግር ያለባቸው ሊኖሩ ይችላሉ። የነሱ እነሱን ነገር ህክምናቸውን ተከታትሎ ማስፈጸም አድማጮቻችን እንዲሁም ተመልካቾቻችን ከአክሊለ ጋር ያደረግነው ሙሉ ቆይታ በዌብሳይታችን እንዲሁም ደግሞ በማህበራዊ ገጽዎቻችን ላይ ይጋራል። በዚያ እንድትመለከቱት እንጋብዛለን። አብራችን ስለነበራችሁ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቴክኒክ ምህንድስ ነው ኤልያስ አስማረ፣ አብረናችሁ ነበርን። መልካም ምሽት ይሁድላቸው።